The Voice of America. በእስራኤል የኮቪድ-19 ተጠቂዎች ቁጥር በከፍተኛ ሁኔታ እየጨመረ መምጣቱን ተከትሎ በአሁኑ ጊዜ በቀን ወደ አምስት ሺህ የሚጠጉ እየተመዘገቡ መሆናቸው የተሰማ ነው። በዚህም የተነሳ የሀገሪቱ መንግስት ከዛሬ አርብ ጀምሮ ለሶስት ሳምንታት የሚጸና የእንቅስቃሴ እገዳ አውጥቷል። በርካታ ሆስፒታሎች ለኮቪድ ሕሙማን የሚያውሉት አልጋ እንደሌላቸው እየተናገሩ ናቸው። ቫይረሱ በሀገሪቱ ዙሪያ መሰራጨቱ ቢገለጽም በአብዛኛው የተጎዱት ግን አጥባቂ አይሁዶችና አረቦቹ የሀገሪቱ ዜጎች አካባቢዎች እንደሆኑ ተገልጿል። ከኢየሩሳሌም ሊንዳ ግራድስቲን ያጠናቀረችው ዘገባ አለ። ደረጀ ደስታ ያቀርበዋል። ለወትሮ ቢሆን ክሮሽ ካሽና በፊት ለአይሁድ አዲስ ዓመት በምዕራብ ኢየሩሳሌም የሚገኘው የግንብ ግድግዳ በብዙ ሺህ ምዕመናን ይሞላ ነበር። በዚህ ዓመት ግን የተቀደሰው ስፍራ ተራርቀው ተበታትነውና የዚግዛግ ቅርጽ ሰርተው በሚታዩ ሰዎች ተሞልቷል። ይህ አዲሱ የእንቅስቃሴ ገደብ መጪውን አውደ ዓመት ምን እንደሚያስመስለው ለመገመት ያስችላል። ከመነሻው ጀምሮ አጥባቂዎቹ ኦርቶዶክስ አይሁዶች በቫይረሱ ክፉኛ የተጠቁ የማህበረሰብ ክፍሎች መሆናቸው ይታወቃል። ከእስራኤል ሕዝብ አንድ አምስተኛውን እጅ የያዙት አረቦቹ እስራኤላውያንም አካላዊ መራራቅ በሌለበት ሁኔታ ውስጥ በርካታ የሰርግ ዝግጅቶችን በማድረጋቸው ለቫይረሱ መስፋፋት አስተዋጽኦ አድርገዋል። የኡም አልፋም ከንቲባ ዛኪ ኢግባሪያ እንዲህ ይላሉ አሁን የየዕለቱ ሪፖርት እንደሚያሳየው የኮሮና ቫይረስ ወረርሽኝ ስለተባባሰ እጅግ አደገኛ ነገር ሆኗል። ሰዎችን አስጠንቅቀናል፣ ትኩረት ግን አልሰጡትም። አንዳንዴማ መመሪያውን ሁሉ ችላ ይሉታል። አሁን ባለሥልጣናት ሁኔታውን ለሕዝቡ አበክረው እንዲናገሩ እንጠይቃለን። ለራሳቸው ሲሉ ሁኔታውን በቁጥጥር መዋል አስፈላጊ መሆኑ ሊገባቸው ያስፈልጋል። የማህበራዊ እንቅስቃሴዎችን ለመክታት የተላለፈው ውሳኔ ገበያዎችን፣ የመንግስት ጽህፈት ቤቶችን፣ እና በርካታ የንግድ ድርጅቶችን ያካትታል። ምግብና መድኃኒት ለመግዛት ብቻ ካልሆነ ሰዎች መንቀሳቀስ የሚችሉት ከቤታቸው በ500 ሜትሮች ውስጥ ብቻ እንደሆነም ተዘግበዋል። የእስራኤል ብሔራዊ ፖሊስ ቃል አቀባይ ሚኪ ሮንፊልድ እንዲህ ብለዋል። The preparations being made by the Israeli National Police will enforce ዝግጅቱ የመንግስትን ውሳኔ ተግባራዊ ለማድረግ በብዙ ሺህ የሚቆጠሩ የፖሊስ መኮንኖችን ጨምሮ የእስራኤል ብሔራዊ ፖሊስን በማሰማራት ተጀምረዋል። በመላ ሀገሪቱ በሚገኙ ሁሉም ዞኖች የተጣለው የእንቅስቃሴ ገደብ እንዲከበር ይደረጋል። የእስራኤል መሪዎች የእንቅስቃሴ ገደቡን ውሳኔ ያስተላለፉት ባለፈው መጋቢትና ሚያዚያ ወር ላይ ሲሆን፣ በዓለም ላይ የቫይረሱን ወረርሽኝ ለመክታት ቀድመው ከተወሰዱት እርምጃዎች አንዱና የተሳካም ነበር። ይሁን እንጂ የእስራኤልን ኢኮኖሚ መልሶ እንዲያንሰራራ ለማድረግና ፋታም ለመስጠት መንግስት አብዛኞቹን ገደቦች ባለፈው ግንቦት እንዲነሱ በማድረግ የንግድ እንቅስቃሴዎቹ እንዲከፈቱ አድርጓል።